በሻሸመኔ ከእስር ለተፈቱ የኦሮሞ ፌዴራሊስት ኮንግረስ አመራር ለአቶ ደጀኔ ጣፋ አቀባበል ለማድረግ ትናንት በበርካታ ተሽከርካሪዎች ሲጓዙ የነበሩ ሰዎች መንገድ ላይ ችግር እንደገጠማቸው በተፈጠረውም ችግር ግጭት ተነስቶ የሰው ሕይወት መጥፋቱንና ጉዳት መድረሱን ከአስተባባሪዎቹ አንዱ አቶ አማዶ ሃሞኒ ለቪኦኤ ተናግረዋል። እዚያው ሻሸመኔ ከተማ ሁለት ሺህ ተማሪዎች የነበሩበት እስር ቤት በእሳት ሲቃጠል ለማምለጥ ሞክረዋል ከተባሉ መካከል ከጸጥታ ኃይሎች በተተኮሰ ጥይት አንድ ሰው መሞቱንና ሌሎች ሦስት መቁሰላቸውን የከተማዋ ከንቲባ ወይዘሮ ጠይባ ሐሰን አስረድተዋል። ሰሎሞን ክፍሌ ነው ያነጋገራቸው። አቶ አማዶ ሃሞኒ ከእስር ለተፈቱት ለኦሮሞ ፌዴራሊስት ኮንግሬስ አመራር ለአቶ ደጀኔ ጣፋ አቀባበል ለማድረግ በበርካታ ተሽከርካሪዎች ይጓዝ የነበረውን ሰው በማስተባበር ላይ እንደነበሩ የገለጹልኝ ሲሆን በትክክል ምን ያህል ሰው በምን ያህል ተሽከርካሪ ከየት ተነስቶ ወዴት እያመራ ባለበት ወቅት ችግሩ እንደተፈጠረ አብራርተውልኛል። አቶ አማዶ ራሳቸውም የኦፌኮ ተወካይ ናቸው። አው እኔ ነኝ ሻሻመኔ የአርሲ ተው ኢኦፌኮ ተወካይ ነኝ። ከደጀኔ ጋርም ፓርላማ ቆይቻለሁ። ምን ያህል ሰው በምን ያህል አውቶቡስ ከየት ተነስቶ ወደ የት እያመራ ባለበት ወቅት ነው ችግሩ የደረሰበት? እስቲ በዝርዝር ያስረዱኝ። በሀምሳ ስምንት መኪና ነበር አውቶቡስ። ከሻሸመኔ የተነሳ ወደ አዳማ ነው የምንሄደው? ነው ታያ የምትባል ከተማ አዲስ አበባ ለዛ ለአዳማ በጣም ቅርብ ናት። አስቆሟችሁ ማን ነው ያስቆመው? ከሻሸመኔ ተነስቶ ከእኛ ከኛ ጋር የሚከታተል ዳንነት አለ አንድ በላንድ አንድ ክሩዘር ይዞ ከታተለን ነበር። ከዛ ምን ተፈጠረ? አሰላ ላይ ሸንደር ካሰላ ላይ መሙከራ አድርጎብን ነበር። እምቢ ብለን አለፍን። ምንም ዝም ብሎ ብለን አላም እዛ ዲታ ያላ ሸንደር ሲቀድመን ወጣቶችን አዘው እዛ መንገድ ላይ አባነሱ ያት ሸንደር ባንድራ ይዘን ነበር። የአባ ገዳ ባንድራ ይዘን ነበር። የአባ ገዳ ባንድራ ይሄ ባንድራ ይሄ ማነው? ያ ዙማን አላችሁ የለበሳችሁት ቲሸርት የምን የበቀላ ገርባ፣ የደጀኔ ጣፋን፣ የጉርሜሳን፣ የአዲሱ ቡላላን እና ጉርሜሳ አያናን ይዘዋል። ሌሎችም ከእነሱ ጋር የተፈቱ ሰዎች ሰባ ሰው ነበረ። እነዛን ለመቀበል ነው እኛ የምንሄደው። ከእናንተ ጋር በነበሩ ወጣቶችና ካስቆሙት ወጣቶች በሁለቱ መካከል ነው ማለት ነው ችግሩ የተፈጠረው። እንደ መነሻ ነው የተነሳው። አሁን ያ ወጣቶች ራሱ ቆሞ እዛ ከተማ ውስጥ ቆሞ እዛ ከተማ ቆሞ እነዛን ልጆች ጠብ እንዲያነሱ አደረጋቸው። እነዛ ቋንቋ አያውቁም ልጆቹ። ይህንን ጠብ ያነሱት ማን ነው? ጸብ እንዲያነሱ ያደረጋቸው ዳንነቱ ነው። ዳንነቱ ሲከታተል የነበረ ዳንነት አለ። ቀደም ሲል ለአቶ በቀለ ገርባ አዳማ ላይ የተደረገላቸው ሕዝባዊ አቀባበል በቪዲዮ እንዳየነው የከተማው ሕዝብ በነቂስ ወጥቶ ነው ያለ ችግር የተበተነው ነው። ይሄኛው ገና ሳይጀመር ለምን ወዲህ አመራ ይመስሎታል? የተቀነባበረ እዛ ጋር ይሄ በቀላ ገርባ ጋር ብዙ ሰው እየመጣም አሁን አውቆ ይህንን ለማበተን እና ይህንን ለማበተን ፈልጎ ያደረጉት የተቀናጀ አደራረግ መሰለኝ። በግጭቱ ምክንያት የሞተ ወይም የተጎዳ ሰው አለ? አዎ፣ በግጭቱ ምክንያት የሞቱ ሁለት ሰዎች አሉ። አሁን የተጣራው ሌሎች ያልታዩ ወይም የጠፉ ሰዎች አሉ። ግን ከአካባቢ እዛ ከእዚህ በጥብል ጥል መካከል ሲጣሉ የነበሩት ሁለት ሰዎች ነበሩ የሞቱት። አንዱ በጥይት ነው፣ በትኩስ ነው በጥይት ተተኮሶበት ነው የተመታው። ሌላው ደግሞ በይ በሰፋስ ነው የተመጣው ሞቱ። ሁለቱ ማን ነው የተኮሰው? መከላከያ ነበር። እናንተ ሕክምና እንዲያገኙ ለማድረግ ያደረጋችሁት ጥረት አለ ለተጎዱት? ከዛ ተነስተን የተጎዱት ህክምና ወደ ሆስፒታል በአምቡላንስ የተጫኑ አሉ። ብዙ ከሰላሳ በላይ ነው። አሁን ወደ አርባ ሰው ነው የቆሰለው እዛ ጋር የቆሰለ ከእኛ ጋር ሲሄዱ የነበሩት ወደ አርባ ሰው ነው የቆሰለብን። አንድ ሶስት ቦታ የተፈነከተ ሰው አለ። ከዛም በተጨማሪ ተነስተን ወደዚህ ወደ ናዝሬት ስንሄድ መንገድ ላይ እንደገና ወደ ናዝሬት ልንገባ ስንል ይሄ መከላከያው እዛ መንገድ ላይ ቆሞ እንዳንገባ ተከለከልንና ወደ ኋላ ተመለስን። አሁን መሀል ላይ ናቸው ያላችሁት ማለት ነው? መሀል ላይ ሳይሆን እዛው አድሮ አድረን፣ ትላንት ነበር በስምንት ነበረ፣ ዛሬ ዘጠኝ ነው። በስምንት ነበረ ይሄ ሁሉ ድርጊት ዛሬ ጠዋት ገበን። ስለዚህ የአቀባበል ስነ ስርአቱ ተቋርጧል ማለት ነው። አሁን የአቀባበል ስነ ስርአቱ ተቋርጦ እዛ አዲስ አበባ ላይ የነደጀኔ እነ በቀለ እነ ጉርሜሳ እነ አዲሱ እነዛ የቀሩ ሰዎች ጋር እንዳንደርስ ተቋርጦብን ወደ ኋላ መለሱን። ይበል እንዲህ እንዳለ ዛሬ ሻሸመኔ ከተማ ውስጥ የነበረ አንድ ብዙ እስረኞች የሚገኙበት እስር ቤት በእሳት ተያይዞ በታሳሪዎች ላይ ጉዳት መድረሱ ታውቋል። የከተማዋን ከንቲባ ወይዘሮ ጠይባ ሐሰንን አግኝቻለሁ። ስለ ቃጠለው የሚያውቁትን ዘርዝረውልኛል። አዎ ዛሬ ከዕለቱ አንድ ሰዓት ተኩል አካባቢ ነው በከተማችን የሚገኘው ማረሚያ ቤት ላይ እሳት የተነሳው። እሳቱም መንስኤው እዛ ታራሚዎች ናቸው እሳቱን የለኮሱት። በዚህም የሰው ህይወት ላይ ታራሚው ጉዳት ደርሶበታል። ለማምለጥ ሲሞክር ነው በጸጥታ አካል ጉዳቱ የደረሰበት እና ህይወቱ ያለፈ። ከዚህ በተጨማሪ ሶስት ታራሚ ቆስሏል። በንብረት ላይ መኝታ ቤታቸው ላይ ነው እሳቱን የተነሳውና ወደ አንድ ሺህ አራት መቶ የሚሆን እስረኛን የሚያቆይ መኝታ ክፍል ነው ወደ ነው በአጠቃላይ የጸጥታ አካላትና ህዝቡ ከፍተኛ ርብርብ አድርጎ ነው እሳቱንም ማጥፋት የተቻለው። ያለው አጠቃላይ ነገር ይህን ይመስላል። በአጠቃላይ ምን ያህል እስረኞች ነበሩበት ወህኒ ቤቱ? በአጠቃላይ የእስረኛ የታራሚ ቁጥር ወደ ሁለት ሺ አምስት የሚሆን ነው የነበረው። አሁን ምን ያህል እስረኞች አሉ? በአጠቃላይ እዛ ውስጥ ነው ያለው ሙሉ በሙሉ ስላልሆነ ግቢው የወደኑ ወደ ግማሽ እሳቱ ወደ ያልደረሰበት ቦታ ላይ እስረኞችን ወደዛ ትራንስፌር ተደርጓል። ገና ውይይት እያደረገን ነው፣ ወደ ሌላ ቦታም ማዘዋወር መስፈላጊም ከሆነ እየታየን ያለ ነው። ከሞተው አንድ ሰው ሌላ ጉዳት የደረሰባቸው አሉ? ሶስት ሰው ጉዳት ደርሶበታል። ያው ለማምለጥ ሙከራ ሲያደርጉ ነው። ጉዳቱ በእሳቱ ነው? በተኩስ በተኩስ ነው፣ በተኩስ ነው። በእናንተ በኩል ምን እርምጃ እየወሰዳችሁ ነው? ያው ያለውን የጸጥታ ሁኔታ ማስተካከል ነው። ትንሽ ጠዋት አካባቢ እሳት እየነደደ ባለበት ከተማ ህዝቡን በብዛት ወደ ከገጠር ወደ ወደ ከተማ ስጎርሶ ነበር እና ግርግር ነው፣ ከፍተኛ ግርግር ነበረ። ህዝቡም ማረጋጋት ነው፣ ህዝቡንም ስናረጋጋ ነበር። ውስጥ ያለው ታራሚም ጉዳት እንዳይደርስበት እሱን ነው በብዛት ስንሰራ የነበረው። እሱም እሳትም ጠፍቷል፣ ታራሚውም አሁን ተረጋግቷል። እነሱን ያው ትንሽ ግቢ ውስጥ ያለውን ነገር ለማስተካከል ሂደት ላይ እናየው ያለ ነው። በጣም ነው የማመሰግነው። የሻሸመኔ ከተማ ከንቲባ ወይዘሮ ጠይባ ሐሰን። እሺ፣ አመሰግናለሁ።